ሰሞኑን የሚታሰበውን ዓለም አቀፍ የኤድስ ቀን በማስመልከት እየወጡ ያሉ መረጃዎች ለጸረ ኤች አይ ቪ ዘመቻ የሚሰጠው ትኩረት እንዲቀጥል ነው እያሳሰቡ ያሉት። ባለፉት ዓመታት ለዚህ ዘርፍ የተሰጠው ትኩረት እየቀነሰ ቫይረሱን የመዋጋት እንቅስቃሴም እየቀዘቀዘ መምጣቱን አንዳንድ ጥናቶች ያመላክታሉ ይላል ተከታዩ ዘገባ። የዩናይትድ ስቴትስ ዓለም አቀፍ ተራዶ ድርጅት ዩኤስኤአይዲ ግን የሚደረገው ድጋፍ መታየት ያለበት ከቫይረሱ ስርጭት መጠን አንጻር መሆኑን ነው የሚጠቆመው ድርጅቱ ሴቲቱ ባለፉት 15 ዓመታት በሽታውን በመከላከልና ህሙማንም በመንከባከቡ ረገድ ለኢትዮጵያ ከፍተኛ ድጋፍ ማድረጉንም የዩኤስአይዲ ኤችአይቪ ፕሮግራም ምክትል አስተባባሪ ገልጠዋል። የዘንድሮው ዓለም አቀፍ የኤድስ ቀን የሚከበረው ቫይረሱን ለመዋጋት የሚደረገው ዓለም አቀፍ ድጋፍ እየቀነሰ፣ የሚመደበው ገንዘብ እያነሰ መምጣቱ በሚነገርበት ወቅት ነው። አገራትና የሚመለከታቸው ወገኖችም ትኩረቱ እንዲቀጥል በማሳሰብ ላይ ይገኛሉ። በአዲስ አበባ የተለያዩ አካባቢዎች የሚታዩ መፈክሮች ከኤችአይቪ ነፃ የሆነ ትውልድ ለመፍጠር አሁንም ትኩረቱ እንዲቀጥል የሚጠይቁ ናቸው። ለተለያዩ የህብረተሰብ ክፍሎች የተንቀሳቃሽ ስልክ አጭር የጽሁፍ መልእክት ያስተላለፉት የኢትዮጵያው ፕሬዝዳንት ዶክተር ሙላ መውጣቱ ተሾመም ይህንኑ መልእክት አስተጋብተዋል። በኢትዮጵያ ያለው የቫይረሱ ስርጭት ካለፉት ዓመታት ያነሰ መሆኑን መረጃዎች ያሳያሉ። በጸረ ኤችአይቪ እንቅስቃሴ የኢትዮጵያ ዋነኛ አጋር የሆነው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲም ላለፉት 15 ዓመታት የተለያዩ ድጋፎች ማድረጉን አስታውሷል። ዓለም አቀፉን የኤድስ ቀን ምክንያት በማድረግ ያነጋገርኳቸው የድርጅቱ የኤችአይቪ ፕሮግራም ምክትል አስተባባሪ ሳምሶን ኦሊ ይህንኑን ያብራሩት። ዩኤስኤአይዲ ቅድም እንደጠቀስኩት ላለፉት 15 ዓመታት ፔፋር በሚባለው ፕሮግራም ድጋፉን ለሚፈልጉ የህብረተሰብ አካላቶች እንዲደርስ አድርጓል እና ዛ ውስጥ የሚገኙ ተግባሮች፣ አንደኛው ቅድም እንደነገርኩት ወላጅ አልባ ህጻናቶችን በእንግሊዝኛው ምዛረ ቃል ኦርፋን ን ቨለረብል ችልድረን የሚባል ፕሮግራም አለ። እንደዚሁም የህክምና አገልግሎቶች፣ የገቢ ማስገኛ ድጋፎች የመሳሰሉትን መድኃኒቱን፣ በተለይ ለሚወስዱ መድኒቱን ደግሞ በአግባቡ እንዲወስዱ ለሚፈለጉ ቫይረሱ በደማቸው ውስጥ ያሉ ወገኖች የምግብ ድጋፍ፣ እንደዚህ የመሳሰሉት ነገሮች ይደረጋሉ። ስለዚህ ሰፋ ያሉ ፕሮግራሞቹን ህብረተሰቡ እንዲያገኝ በማድረግ እየተከናወነ ያለ የሚገኝ ተግባር ነው ማለት ነው። የሚወሰድ ዩኤስኤ አይዲን ጨምሮ ዓለም አቀፍ አጋሮች ለጸረ ኤችአይቪ እንቅስቃሴው የሚያደርጉት ድጋፍ እየቀነሰ ነው መባሉን አቶ ሳምሶን አይቀበሉም። በተሰራው ስራ ውጤት መገኘቱንና የቫይረሱ ስርጭት መቀነሱን ያስታወሱት አቶ ሳምሶን የሚደረገው የድጋፍ መጠን መመዘን ያለበትም ከዚህ ወቅታዊ ሁኔታ አንጻር መሆኑን ተናግረዋል። ባለፉት ጊዜያት በርካታ ያው ስኬቶች በዚህ ዘርፈ ብዙ ምላሾች ላይ ተገኝተዋል። አሁንም ቢሆን ይህ በሽታ ለብዙ ወገኖች ሕይወታቸው ላይ ተጽዕኖ እያደረገ ቢሆንም ድጋፉ የሚቀጥል ነው የሚሆነው። ይህም ማለት ምንድነው? በፊት ካለው ሲጀመር ባለው ፕሮግራሙ አሁን ጊዜ ባለው ስናየው ስርጭቱም ክስተቱም ሁኔታዎች እየቀነሱ ይገኛሉ ስለዚህ አቅጣጫው የሚሆነው ተገላጭነትን ትኩረት ያደረገ ጸረ ኤች አይ ቪ ፕሮግራም ማስፋፈያ ስራዎችን ማጠናከር ነው የሚሆነው ያም ማለት ከፍተኛ ስርጭት መጠን የሚታይባቸውን አካባቢዎች እንደዚሁም ከፍተኛ ስርጭት መጠን የሚታይባቸውን የህብረተሰብ ክፍሎችን ያማከለ ተግባሮችን ድጋፍ የማድረግ ነገር ነው የሚሆነው እንግዲህ ይህን ስንል ስርጭቱም እየቀነሰ ካለ ድጋፉም በዛው አንጻር ተገላጭነትን ተኮር የሆነ ድጋፍ እየተካሄደ መሆን እንዳለበት ያሳያል። ድጋፉ መቀነሱን ግን ተስማማላችሁ? ድጋፍ ቀነሰ ማለት አይቻልም። ለምን ስርጭቱ ቀነሰ ማለት? አገልግሎቱ የሚፈልገውን ሕብረተሰብ አካል አሁንም እየተደረሰ ነው ያለው ግን ድጋፉ ቀነሰ የሚል ነገር አይደለም ያለው። እዚህ ምናልባት የገንዘብ መጠን ሊቀንስ ይችላል። ገንዘብ ቀነሰ ማለት ድጋፍ የሚሰጠው መጠን ለሚፈልጉት ሕብረተሰብ አካሎች ቀነሰ ማለት አይደለም። ዓለም አቀፉ የኤድስ ቀን የተለያዩ ድርጅቶች ተወካዮች፣ ወጣቶችና የኪነ ጥበብ ባለሙያዎች በተገኙበት በአዲስ አበባ እንደሚከበር በኢትዮጵያ የተባበሩት መንግሥታት ቡድን አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።